ኢህአዴግ ህዝብ ላይ ይደርስበት የነበረውን ጭቆናና በደል ማስወገዱን በትምህርት በጤና፣ በግብርናና በሌሎች የልማት መስኮች አመርቂ ውጤት ማስመዝገቡን በተደጋጋሚ ይናገራል። ስልጣን የያዘበት ግንቦት ሀያም በአገሪቱ ለዲሞክራሲያዊ ሥርዓት ግንባታ ፈርቀዳጅ ሆነዋል በማለትም ይከራከራል። ተቃዋሚ ፖለቲከኞች፣ የመብት ተሟጋቾች፣ የነጻ ፕሬስ ባልደረቦች ግን ይህን አይቀበሉትም። እነሱ እንደሚሉት በእነዚህ 25 ዓመታት ውስጥ በአገሪቱ ሰላም እና ዲሞክራሲን በማስፈን ሰብአዊ መብት በማስከበር እና ኢኮኖሚን በማሳደግ ረገድ ኢህአደግ ያመጣው ለውጥ የለም ነውጥ እንጂ ብሎም የሚተቹም አሉ። በዚህ ጉዳይ ላይ አስተያየት እንዲሰጡን ከጠየቅናቸው አንዱ የአዲስ አበባ ነዋሪ የሆኑት አቶ አትክልቲ ገብረ እግዚአብሔር ናቸው። እሳቸው ኢህአደግ ባለፉት 25 ዓመታት አከናወነ የሚሉትና ይቀረዋል ያሉትን እንዲ ይገልጹታል። ያለፉ 25 ዓመታት ማለት ነው ማለት የተሰሩ ስራዎችን በጣም አመርቂ ስራዎችም አሉ ማለት ለውጦች እንዳሉ ሁላችሁም የምናውቀው እውነት ነው። የተሰሩ ስራዎችም በአይናችን እያየናቸው ናቸው ነው ያለው። ያ በዲሞክራሲ ዙሪያም ያለው በትክክል እየተሰራ ነው ያለው። ሌላ ምንድን ነው የሚቀራቸው? ፍጹም እንትኖች አይደሉም፣ ግን የሚቀራቸው ነገሮችም የሚስተካከሉ ነገሮች አሉ። አሁን ለምሳሌ የመንገድና ለውስጥ ውስጥ ነገሮች አሉ እና የመብራት ውሃ፣ ምናምን እነዚህ የሚስተካከሉ ነገሮች ትንሽ አሉ እንጂ ሌላ በትክክል ካለፈ ከህን ህዝቡን በትክክል ስራው ሰርቶ ሰላም አግኝቶ ወደ ቤቱ የሚመለስ በሰላም ወጥቶ በሰላም የሚገባበት መንገድ ነው ያለው። ይሁንና ተቃዋሚዎች የውጭና የሀገር ውስጥ የመብት ተሟጋቾች ጋዜጠኞችም ጭምር ኢህአደግ በኢኮኖሚው ረገድ መጠነኛ ለውጥ ቢያሳይም በሰብአዊና ዲሞክራሲያዊ መብቶች ረገጣ ከበፊቱ ስርዓት ብዙም የተለየ አይደለም ባዮች ናቸው። አቶ አትክልት ግን እየተሰሩ ያሉ የዲሞክራሲ ስራዎች ጥሩ ነው ካሉ በኋላ ሌሎች በዚህ አቋማቸው ላይስማሙ ይችላሉም ሲሉ አስተያየታቸውን ይሰነዝራሉ። ከዚህም አቋም ጋር አንስማማም የሚሉት ስማቸውን እንዳይጠቀስ የጠየቁ የጋምቤላ ነዋሪ ደግሞ in dilarlo. የኢኮኖሚ ደብል ዲጂት አደገ ምናም የሚለው ማለት ነው። ዳታዎች ማኒፕሌት ይደረጋሉ። ቶታሊ እነሱ ሮንግ እንደሆኑ የሚገባን ኛ በምን ስሌት እንደሆነም አይገባንም። ህዝቡ አሁን በጣም ወደ አሁን ወደ አስራ አምስት ሚሊዮን ህዝብ ነው የተራበ ያለው እና እድገቱ ከምን ላይ እንደሆነ ብቻ ነው አይገባን ኛ ኢንፍሌሽኑም በጣም ጨምሯል። እንደውም አሁን ባለንበት አካባቢ በጣም አደገኛ በቃ ኖረ መኖር ጥቂት ዜሮ ነጥብ አንድ በመቶ ነው የሚኖረው ኢትዮጵያ ውስጥ። ሌላው ዘጠና ዘጠኝ ነጥብ ዘጠኝ በመቶ እንዳለ በደህንነት የማፈቀ ህዝብ ነው። ሰብአዊና ዲሞክራሲያዊ መብት እኮ እንደ ሁሌ እንደ ጣሰ እኮ ነው ነው በድብቅ አፈናለ አሁን ራሱ እኔ አሁን እንትን እየነገርኩ ነው እንጂ ምን እንትን እንዲባል አይታወቅም። አደገኛ በጣም ምን እንደሚደርስብኝ ከዚህ ነገሬ በኋላ የት እንደምቃል የት እንደምገኝ አላውቅም። ሌላ ስማቸው እንዳይጠቀስ የጠየቁ የአዲስ አበባ ነዋሪ በአጽናፋዊ ትስስር ወይም ግሎባላይዜሽን ዘመን ለውጥ አይቀሬ ስለሆነ በዘመናዊ ቴክኖሎጂና ኮሚኒኬሽን ለመጡት ለውጦች ኢህአደግ ብዙም ሚና እንደሌለው ይናገራሉ። በፖለቲካም ቢሆን አንድ ብሔር ወይም አንድ ክልል ውስጥ ያሉት ህብረተሰቦች ኢህአደግ መተማመን እንዲያጡ አድርጓል፣ የሚሉት እኚህ አስተያየት ሰጪ ምክንያታቸውን እንዲህ ያብራራሉ። በተለይ በአሁኑ ወቅታሁን የተለያዩ የሰዎች ልቂት ሰው ሰው እኮ ማች ሞር ዛን ቢልዲንግ ኦር የሆነ ከአንድ ኢንፍራስትራክቸር አንድን ሰው እንደዛ ማድረግ አችልም። የአንድ ሀገር ዋና የእድገት መሰረቷ የእድገት ሀብቷ የሚባለው የሰው ኃይል ነው በየትኛውም ሀገር ማለት ነው። ግን እኛ ጋር የሰው ሰው ኃይል ወይም ሰው እንደ ሀብት አይደለም የሚቆጠረው። ሰዎች ፐርፐዝሊ እንዲያልቁ የሚደረጉበት እርስ በርሳቸው እየተጋጩ እንዲናቆሩ እንዳይስማሙ በለጎሪጥ እንዲተያዩ እዚህ አይነት የሚደረጉ ነገሮች አሉ። እና ቬሪ ኦፌንዲንግ ያ፣ በጣም ሀገር አለ ብለን ትምትልበት አይደለም። ሁሉም አሁን በቃችን ሀገር መቦጥቦጥ እንጂ መብላት እንጂ ለሀገሪቱ የሚሰራ እንትን የለም። ምናልባት እኮ በግል ደረጃም እኮ መናቃቸው አንዳንድ የፓርቲ እንደዚህ ደጋፊዎች አሉ። ምንድን ነው የሚሉት እኛ ነው እኮ የእነሱ ሰዎች መጥቶ ይግባሉ ምን አለበት እኛ አብረን እዛ ብንካፈል ነው እያሉ። በዶች ቬሌ ደረ ገጽ ይህን ጉዳይ በተመለከተ አወያይተን ነበር። አብዛኞቹ አስተያየት ሰጪዎች ልማትን በተመለከተ ኢህአደግ 25 ዓመታት ውስጥ 85 በመቶ ሀሰት ላይ የተመሰረተ ድርጊትና ዘገባ እንደነበር እናም ያስመዘገበው የኢኮኖሚ ድገት ራሱ ያመጣ ሳይሆን የዓለም ኢኮኖሚ የፈጠረለትን እድል እየተጓተተ ዛሬ እዚህ ደርሰዋል ስሉ ትችታቸውን ያቀርባሉ። በፖለቲካውም ቢሆን የኢህአደግን ስርዓት የሚቃወሙትን ማሰር፣ ማሳደድ እና መግደል መለያው ነው ሲሉ ይወቅሳሉ።